ውይይት ከዕውቁ ባለቅኔ አያሌው ታምሩ ጋር ክፍል አራት አዲሱ አበበ ባለፈው ጥር ወር ወደ ኢትዮጵያ በተመለሰበት ጊዜ ካወያያቸው ሰዎች አንዱ አይነ ስውሩ ኢትዮጵያዊ ባለቅኔ አያሌው ታምሩ ነበሩ። ያንን ቃለ መጠይቅ ሰሞኑን ስናሰማ በገባነው ቃል መሰረት ደግሞ ዛሬ አራተኛውን ክፍል ልናቀርብላችሁ ነው። አለቃና አዲሱ ውይይታቸውን ዛሬ ይገታሉ። የእንግዳችን የዛሬ ማጠቃላይ አስተያየታቸው በሀገሪቱ የአስተዳደር ጉዳይ ላይ ጀምርና ብዙውን ሕይወታቸውን ባሳለፉበት መንፈሳዊ ዘርፍ ይደመደማል። ወደ መጨረሻ ገደማ አዲሱ ውይይቱን በምስጋና ከመዝጋት በፊት ግላዊ ጤንነታቸውን በተመለከተ አንድ ጥያቄ ያቀርባል። መልካም ቆይታ ለሁላችሁ። ከአለቃ አያሌው ታምሩ ጋር ስለ ልጅነት ህይወታቸውና አስተዳደጋቸው በማውሳት የጀመርነው ውይይት የትምህርት ቤት ታሪካቸውን አስከትሎ ባለፈው ረቡዕ በክፍል 3 እንደተከታተላችሁት ሀምሳ አራት አመታት ወደ ኋላ በመመለስ የግል ትዝታዎቻቸውንና ገጠመኞቻቸውን አውግተውን ስለ ዛሬቱ ኢትዮጵያ ያላቸውን የግል ግንዛቤም አካፍለውናል። በኢትዮጵያ ፍትህ ተዛብቷል፣ ስራ ጠፍቷል፣ የአስተዳደር አስተዳደር በደል ደርሷል ሲሉ ባለፈው ጊዜ እንደተጠቀሰውም አለቃ ስለ ዛሬቱ ኢትዮጵያ የሚሉትን ብለው አልጨረሱም። እና ያ አነጋገራቸው ሌላ አንድ ጥያቄ እንዳቀርብ አስገደደኝ። በአሁን ወቅት በኢትዮጵያ ስላለው አስተዳደር ቢያንስ ቢያንስ ሁለት አመለካከቶች አሉ። አንዱ የአስራ ሰባት ዓመት ፋሽስታዊ አገዛዝ አክትሞ ወደ ዲሞክራሲያዊ አስተዳደር እያመራን ስለሆነ በተሻለ ጊዜ ላይ ደርሰናል የሚል ሲሆን ሌላው የለም የባሰና የተበላሸ ወደ ከፋም አቅጣጫ እያመራን ነው የሚል ከእነዚህ ሁለት አስተያየቶች አለቃ ወደ የትኛው ያዘነብላሉ እኔ የምተባበረውም የምለየውም የለኝም ይሻላል የምለውም የለኝም እርግጥ አንዳንድ ነገሮች በየመልካቸው ሊመዘኑ ይገባል። ደርግም ሆነ የዛሬው አስተዳደር ለኢትዮጵያ የሚበጁ አይደሉም፣ ለኢትዮጵያ የሚበጁ አይደሉም። ደርግ በበኩሉ ሲገባ ኢትዮጵያን አሳድጋለሁ አበለጽጋለሁ የሚል ነበረ። ነገር ግን ከገባ በኋላ ኢትዮጵያ የሚለውን ስም ይዞ ለማን እንደቆመ ሲያስረዳ ለአለም ለዓለም አቀፍ ወዛደራዊነት ነው ያለ። ለዓለም አቀፍ ወዛደራዊነት ነው እንጂ ያለ ለኢትዮጵያ አላለም። እሱም እርግጥ የቆመው በኢትዮጵያ ነው የሚናገር፣ በኢትዮጵያ ስም ነው እና ለዓለም አቀፍ ወዛደራዊነት ቆም ያለሁ አለ። የኮሚኒዝምን ኃይል የወዛደሩን ጉልበት ከማስፋፋት በስተቀር ወታደሩንም አልጠቀመ፣ ሕዝቡንም አልጠቀመ፣ ኢትዮጵያንም አልጠቀመ። የራሱን ገናናነት ብቻ ይዞ ነው አስራ ሰባት አመት የኖረው ግን ሞቱም ሽረቱም የሞላው የኢትዮጵያ ህዝብ ነበረ። የገሌ የገሌ ተብሎ አልተለየበትም። ትግሬ፣ አማራ፣ ጎንደሬ ወይም ማንም ሳይባል፣ እስላም ክርስቲያን ሳይባል የሞተውም ሁሉ ነው የገደለም ሁሉ ነው። ሁሉም ገዳይ፣ ሁሉም ሟች ነበረ። የተለየ በተለየ ተደበደበ። በተለይ የሞተ የለም፣ በተለይ የገደለም የለም። የደርግ የሆነ ክርስትናውንም እስልምናውንም ክዶ ትግሬነቱን ጎንደሬነቱን ጎጃሚነቱን ሼነቱንም ትቶ ማርክሲስት የሆነ ሁሉ ኢትዮጵያዊ አይደለም፣ መስኮባዊ ነው፣ ገዳይ ነው። ደግሞ ይህን ያልሆነ ሁሉ ኢትዮጵያዊ ነው፣ ሟች ነው። እንዲህ ነው የተለየ ልዩነት የነበረው እና እሱም ለኢትዮጵያ አልቆምም። ሶሻሊስት ኢትዮጵያ ብሎ ራሱ ሰይሞ አዲሲቱ ኢትዮጵያ የሚለውን ቋንቋ አውጥቶ ለራሱ የራሱ የግል የሆነችውን ኢትዮጵያ ነው እንጂ የመሰረተ ከአባቶቹ የተረከባትን ኢትዮጵያን በክብሯ አልጠበቀም። በመብቷም አልጠበቀም። ከሃይማኖቷ፣ ከአስተዳደሯ፣ ከንብረቷ፣ ከምኗም ከምኗም ለኢትዮጵያ ያተረፈው ነገር የለም። ስለዚህ የእሱም ምንያል የሚመሰገን ነገር የለውም፣ የከፋ ነው። ሁለተኛውም ቢሆን ደግሞ ኢትዮጵያ የሚለው ነገር የለውም። አሁንም ደግሞ ጨርሶ ኢትዮጵያ የምትባል አገር እስክ ተጠፋ ድረስ አስራ አራት መንግስታት ተከፋፍለው ቁጭ ብለው ለማንም ለማን? እንደሚሆኑም አይታወቅም። ማን እንደሚመራቸው ማን እንደሚያዛቸውም አይታወቅም። አጠቃላዩ እኔ የሚገርመኝ ነገር አለ። በሞላው ዓለም አንድ ርዕሰ መዲና አለ እና ያ መዲናው ከሌሎቹ ግዛት የተለየ ሆኖ ነው የሚሰማኝ። አዲስ አበባ መኖረችው በዚህ መልክ ነበረ። ዛሬ ግን አዲስ አበባ ራሷ አስራ አራተኛ መንግስት ስለሆነች ዋናው መዲና የት እንደሆነ ቢጠየቅ የት ተብሎ እንደሚነገርም አላውቅም። እና ኢትዮጵያ የሚለው ስም አሁን የለም ጨርሶ ሶሻሊስትም ትሁን ወይም ማንም ትሁን ኢትዮጵያ የሚለው ስም የለም። እርግጥ ከውጭ ሀገሮች ጋር የሚነገር በሚነገር ቋንቋ እሰማለሁኝ እነዚያም ለኢትዮጵያ ያረዱ ለኢትዮጵያ ያበደሩ ይባላል። ከወዲህም ደግሞ ኢትዮጵያ ከገሌ ጋር ይህን ተፈራረመች ሲባል እሰማለሁ። ግን ያቺ ኢትዮጵያ የትኛዋ እንደሆነች አላውቅም እኔ በእውነት። እርግጥ የጠባይ ልዩነት የባሰ ነገር አለ። ዛሬ ዛሬ የባሰ ነገር አለ። ምክንያቱም ያኛው ሰውን ቢጠላም ቢጎዳም ለሱ ወገን የሚሰራበት መስሪያ ቤት ከፍቶ ያንን ያሰራል። የሚሰራውን እንደ ስራው እንደ አቅሙ ያበላል እንጂ የቆመውን እያፈረሰ የነበረውን ሰራተኛ እየበተነ ለአንድ ወገን ብቻ ማድላት አልተለመደም፣ አይታወቅም። በአንድ ቋንቋ መናገር፣ በአንድ ቋንቋ እየተናገሩ ለአንድ ወገን እየሰሩ ለአንድ ሕዝብ አገልግሎት እያቀረቡ እንደገና ለሞላው ሕዝብ ሰርቻለሁ ማለትም ደግሞ የለም ነበረ። ሁሉንም ጎድቷል። የጠቀመውን ጠቅሟል። ዛሬ ጥቅሙም ጉዳቱም ለጥቂት ወገን ያውም ደግሞ ወገኑን ከወገኑ ለመለያየት ተብሎ የተደረገ ነገር ነው የምንመለከተው ከሆነ እና ይሄ ሁለቱ አለመጣጣማቸው አለመተባበራቸው እውነት ነው እንጂ በዓላማቸው ግን ሁሉም ኮሚኒስቶች ስለሆኑ ምንም ልዩነት የላቸውም። ስለ ኢትዮጵያ ሁኔታ ሁሉን ያውቃሉ እና ኢትዮጵያ ከዚህ ቀደም የነበረችበትን ነገር ያውቃሉ፣ አሁን ምን ላይ እንዳለች ያውቃሉ። እስቲ አንድ አጠቃላይ አስተያየት ስጡኝ። የዛሬቱን ኢትዮጵያ እስኪ በእርስዎ አስተያየት ይገምግሙልኝ። እኔ የዛሬቱን ኢትዮጵያ የምመለከታት መልህቅ አታ ማዕበል ሞገድ እያንገላታት ከስፍራ ወደ ስፍራ የምትገላታ መርከብ መስላ ነው የምትታየኝ። መቋሚያ የሌላት፣ መረጃ የሌላት፣ ድጋፍ የሌላት መርከብ ሆና ነው የምትታየኝ እና የኢትዮጵያ ሁኔታ እጅግ አሳዛኝና ተስፋ ከሚያስቆርጥበት ደረጃ ነው የደረሰ እንግዲህ አሁን ይህንን ነገር ገጥቶ ኢትዮጵያን ነፃ የሚያወጣ መድኃኒት ካልተገኘ በስተቀር የኢትዮጵያ ሕይወት አደገኛ ሕይወት ላይ ነው የሚገኘው። ይሁንና ይሁንና፣ እኔ ተስፋ አልቆርጥም። እኔ ተስፋ አልቆርጥም። ኢትዮጵያ እንደገና ትነሳለች። ኢትዮጵያ ትታደሳለች። ኢትዮጵያ ትመለሳለች። እንደነበረም ትሆናለች። እንደነበረም ትሆናለች። ስጋውያን አስተዳዳሪዎችና ስጋውያን መሪዎችም እነሱ ባሉት አገር አትቀላም፣ አገር አትጠፋም። እሺ ቢሉ እግዚአብሔርን ቢቀበሉ ይኖሩባታል፣ ይኖሩላታል። እምቢ ቢሉ ግን ይወገዳሉ እንጂ እግዚአብሔር ከመንግስቱ አይሻርም፣ አገርም አትጠፋም። እና ስለዚህ ከደርግ ዘመን ጀምሮ ከደርግ ዘመን ጀምሮ በእግዚአብሔር ላይ የሸፈተው ልብ የሚመለስበት ቀን በቅርብ ቀን ይመጣል። በቅርብ ቀን ይመጣል። ዛሬ ኢትዮጵያን እንውጣለን ብለው ያሰፈሰፉ አፋቸውን የከፈቱ፣ ጎረሯቸውን ያላቀቁ ሁሉ ነገ ይሁሉ ይዘጋል፣ ሁሉም ነገር ይቀራል። እግዚአብሔር አንድ ኃይል ያስነስታል አንድ ኃይል ያስነስታል አሁን እውነተኛው ነገር ከሆነ በውስጥም ያለነው በስደትም ያሉት ኢትዮጵያውያን ሁሉ አንድ ልብ አንድ ሆነው ወደ ሀገራቸው፣ ወደ ሃይማኖታቸው ማተኮር አለባቸው። ደግሞ እምቢ ካል እኛ እንጠፋለን እንጂ ኢትዮጵያን እግዚአብሔር ያድናታል። ኢትዮጵያን ኢትዮጵያ ትሆናለች። እጆቿን ወደ እግዚአብሔር ትዘርጋለች። እግዚአብሔርም እጇን ጨብጦ ይመራታል። አለቃን በግል ወደ ተካኑበት ሙያ ልመልሳቸው፣ ወደ ቤተ ክህነቱ አሰራርና አስተዳደር፣ በአሁኑ ወቅት ያሉበትም ስፍራ ኃላፊነት ያለበት ነውና በአለቃ አገላለጽ መሰረት በኢትዮጵያ ጥፋት እየተፈጸመ ነው። ጥፋት መኖሩ ከታመነ፣ ከዚያ አኳያ የኢትዮጵያ ቤተክርስቲያን ማረም ማስተካከል ካስፈለገም መገሰጽ አለባት ብለው የሚያምኑ ሰዎች አሉ። እርግጥ የቤተክርስቲያኒቱ አውራ መሪ ፓትርያርኩ የበኩላቸውን ተናግረዋል። በያሰሞን እውነት፣ ሀቅ፣ ዲሞክራሲ ሰፍነዋል ብለው አለቃስ በአለቃነታቸው በአባልነታቸው ምን ይላሉ? ቤተ ክርስቲያን ድርሻዋን ተወጣለች? ከ66 ዓመተ ምህረት ወዲህ በኢትዮጵያ መንግስትም የለ ቤተ ክርስቲያን የለችም። ይህ ስለሆነ በየጊዜው የሚነሱት የመንግስታት ድርጅቶባዮቹ ደርግ የራሱን ቤተ ክርስቲያን አቋቁሞ ኖሯል። ዛሬም ደግሞ ያሉት የራሳቸውን ቤተ ክርስቲያን አቋቁሞ እየመሩ ናቸው እንጂ የኢትዮጵያ ቤተክርስቲያን የለችም። የኢትዮጵያ ቤተክርስቲያንማ ብትኖር ኖሮ እዚህ ሁሉ አይደረስም ነበረ። እንኳን ቤተክርስቲያን በኢትዮጵያ ሃይማኖት የለ ማለት ይቻላል። ቢኖርማ ኖሮ ቢኖርማ ኖሮ እውነቱን እውነት ውሸቱን ውሸት ማለት ነበረ እንጂ በየጊዜው ሀሳብን መለዋወጥ አልነበረም። ሀይማኖት እውነት ነው። አለቃ በኢትዮጵያ ቤተክርስቲያን አካባቢ ብዙ ለእምነታቸው የቆሙ ለእውነት የሚታገሉ አሉና በግሎ ይሄን ሁኔታ ለማስተካከል ምን ጥረት እየተደረገ ነው? ተቀባይ የለንም፣ ሰሚ የለንም እንጂ በሶስቱም ጊዜ በቀዳማዊ ኃይለሥላሴ መንግስትም፣ በደርግ ዘመንም፣ ዛሬም የጠፋውን ነገር ከመናገር ወደ ኋላ አላልኩም አላልንም። የምንልበትም ምክንያት ደግሞ የለም። ምክንያቱም የእግዚአብሔር እንደመሆናችን መጠን በተለይ እኔ የእግዚአብሔር እስረኛ ነኝ። አይንን አጥፍቶ እጅግሬን አስሮ በፈቃዱ የሚመራኝ በፈቃዱ የሚያኖረኝ እሱ ስለሆነ ከሱ ውጭ መሄድ ከእሱ ውጭ መናገር አልችልም ሞቴም ህይወቴም በሱ ውጭ ስለሆነ የምናገረው የምመሰክረውም ስለ እሱ ብቻ ነው ስለዚህ ስለ ኢትዮጵያ የሆነውን ሁሉ በንግግራችንም አልፎ አልፎ ጠቅሻለሁ ገና በጃንሆይ ዘመን በዋዜማው ይህ ነገር ሲመሰረት ጥፋት የሚያስከትል መሆኑንም ግልጥ ፍርጥ አድርጌ በአዋጅ በአደባባይ ተናግሬያለሁ በደርግ ዘመንም የደረሰውን ሁሉ መስቀል አደባባይ ራሱ አብዮት አደባባይ ሲባል በነበረው ቦታ ላይ ሁለት ሶስት ጊዜ በመስቀል በዓል ላይ እየተገኘው ሙሉ ትምህርት ሰጥቻለሁ። በሰማንያ ሁለት ዓመተ ምህረትም በቅድስ ሥላሴ ቤተ ክርስቲያን በተደረገው ላይ ሙሉ በሙሉ ሙሉ ትምህርት ሰጥቼ ተቃውሞ ያለሁኝ ከዚያም ጊዜ ጀምሮ የቤተ ክርስቲያን እርምጃ ከመንግስት ጋር ተጣምሮ የሚደረገው ሁሉ ብዙ ጥፋት አግባብ አለመሆኑን መልኩን መለወጥ እንደሚገባው ቤተ ክርስቲያን ራሷን ችላ በራሷ መሄድ እንደሚገባት ባለስልጣኖችንም ህዝቡንም በሚገባ አስተምር ያለው ዛሬም የሚመሰክረው ያው ነው። አሁንም የመንግስታት ባለስልጣኖችም የቤተ ክርስቲያን ኃላፊዎችም ህዝቡም በጠቅላላ ዓላማቸውን አስተካክለው ከእግዚአብሔር ጋር ቢሄዱ ኢትዮጵያ ኢትዮጵያ ትሆናለች። ግን ኢትዮጵያንም እግዚአብሔርንም ክደው ራሳቸውን ብቻ እናውቃለን ቢሉ ነገ እነሱ የሉም። ኢትዮጵያና እግዚአብሔር ግን ለዘላለም ይኖራሉ። አለቃ፣ በቤተ ክህነት በአሁኑ ሰዓት ያስተዳደር ለውጥ ተደርጎ አዲስ ፓትሪያርክ ተሾመዋል። አሁን አዲስ ስለተሾሙት ፓትሪያርክ የግል አስተያየቶን ሰጥተውኝ፣ ከኒህ ፓትሪያርክ ጋር ተገናኝተው ሁኔታው የተበላሸ መሆኑን ያሰጡበት ጊዜ አለ ወይ? አይ እኔ ስለ አዲሱ ፓትሪያርክ እኔ ከምናገር ይልቅ ህዝቡ ቢናገሩ ይሻላል። እኔ እርግጥ አውቃቸዋለሁ፤ ዛሬ ብቻ አይደለም ከመሾማቸውን ብዙት አውቃቸዋለሁ። ባለፈውም ዓመት በጥር ወር በነበረው የልዩ ልዩ ድርጅቶች የሃይማኖት ድርጅቶች ስብሰባ ላይ ተገኝተው ሀሳባቸውን ሲሰጡም ነበርኩ። በተሾሙ ቀንም በሰጡት ድምፅ ላይ ነበርኩ። ከዚያም ቀዲ ወዲህ በሚሰጥ አነጋገር ሁሉ አለው። እኔ በሚቻለኝ በተደጋገመ ሁኔታ አላማቸውን ጠብቀው ቤተ ክርስቲያንን ጠብቀው ይልቁንም ጳውሎስ ማለት ብርሃን ማለት ነው እና የተሰየሙበትን ስማቸውን ጠብቀው እውነተኛውን ሐዋርያውን ቅዱስ ጳውሎስ መስለው ቤተ ክርስቲያናቸውን ቢኖሩ ህዝባቸው፣ አገራቸው የእሳቸው መሆኑን ይህን ቢሰጡ ግን ብቻቸውን መቅረታቸውን በህዝብ ፊት አረጋግጨላቸዋለሁ እግዝሪያቸዋለሁ። አዎ ዛሬም የምለው ያው ነው፣ ሌላ ለውጥ የለኝም። ምን ብፁዕ ወቅዱስ አቡነ ጳውሎስ እንደሚጠሩት መንበረ ፓትርያርኩ ይገባቸዋል ላሉ እርስዎ ይገባቸዋል አይገባቸውም ለማለት አልችልም፣ ምክንያቱም ቤተክርስቲያን የለችም ብያለሁ። ቅድም ቅድም ቤተክርስቲያን ብትኖር ስርዓቱ ተጠብቆ ቢመጣ ኖሮ በእርግጥ እገሊ ይገባዋል አይገባውም ብዬ ምንም እንኳን የውስጡን ባላውቅ በቤተ ክርስቲያን ስርዓት የምርጫ ደንብ አለና ከመራጮች እንዳንዱ ሆኜ አሳቤን ልሰጥ በቻልኩ ነበረ። አልመረጥኩም። ምርጫ ውስጥ የለሁም። ምክንያቱም ቤተ ክርስቲያን የለችምና በምርጫ ስርዓት ውስጥ ትናንትናም ዛሬም የለሁም። ትናንትናም ሌሎች ሲመረጡ የለሁም እና አቡነ ሲመረጡ እና መርቆሪዎች ሲመረጡም የለሁም። ዛሬም የለሁም። ለምን እኔ አጠቃላይውን አቋሙን ነው የምቃወም እንጂ አንድን ሰው አይደለም። ቤተ ክርስቲያኑ ሥራቷ መሰረቷ ተናውጧል፣ ስራቷ ተለውጧል እና በዚህ አይነት ምርጫ ይገባል አይደለም እማ ላይ ነው ትክክለኛው ሹመት ቆማ ነው የሚሉ ፈሰው አለቃ በዝቆቅ ሳውነት የሁለት አልቋል። ቤተ ክርስቲያኑም አልተቀበለችም ከሞላ ጎደል ነው። እኔ ግን ሙሉ በሙሉ ትቃወም ነው ይመርኩኝ እያንዳንዱን እያንዳንዱን ጥፋት እየተከታተልኩ ስቆጣጠር እና ስናገር ስጠላ የሚኖር ሰው ነኝ። ብዙ ጊዜም በስጋዊ ቅጣት ስጋዊ ቅጣት በእግዚአብሔር ቸርነት ቢያልፈኝም፣ በቤተ ክህነት ውስጥ በተደረገው ቅጣት ግን ብዙ ቅጣፊ ተቀብያለሁኝ፣ ብዙ ቅጣፊ ተቀጥቻለሁኝ። በዚህ ምክንያት አልፈተርፈ ተናግረሃል በመባሌ ነው፣ ሌላ አይደለም። እና እንዲያውም ዛሬውን እንኳን አዲስ ኪዳን ታትሞ ቤተክርስቲያን ስትገለገልበት ያዘጋጅሁት እኔ ነኝ። በሊቃውንት ወይ ኃላፊነት እና ታትሞች ወጣ መግለጫ ሰጥቼ ነበረ። እዚያ ላይ ስሜ ተመዝግቦ ነበረ። ለቅጣት ተብሎ ስሜ በነጭ ቀለም እየተደመሰሰ ነው የሚሸጠው ተወስኖ። አለቃ፣ አንድ የመጨረሻ ጥያቄ ማንሳት እፈልጋለሁ። ይህም የግል ሕይወትዎን የሚመለከት ነው። በቅርቡ በጠና ታመው ነበር የሚሉ ወሬ ሰምቻለሁ። ይሄ መም ምንድን ነው? እሱ አሁን በምን ደረጃ ላይ ይገኛል? ያከመውትስ ማን ነው? እኔ በእግዚአብሔር መሪነት ነው የምኖር የእግዚአብሔር እስረኛ ነኝ ብያለሁ እና በዚህ ምክንያት ከልዩ ልዩ ፈተናዎቼ አንዱ የደዌ ባልደረባ አለኝ። የብርድ በሽታ አለብኝ። የአንጀት በሽታ አለብኝ። የጨጓራ በሽታ አለብኝ። ከስራ ክብደቴ ጋራ እነዚህ አይጣጣሙም እና ሁልጊዜ ችግር ይደርስብኛል እና አስደንጋጭ ሕማም የደረሰብኝ ዛሬ ብቻ ሳይሆን ከዛሬ ቀደምም በሰባ ሰባት ዓመተ ምህረት ይመስለኛል በሙሉ ሳምባህ ውሃ አዝሏል ብለው ሐኪሞች በምርመራ ሰጡኝ። ድምፅ የነበረ እና መነሳት፣ መቆም፣ መቀመጥ አቅቶኝ ሰባት አይነት ጠባይ ያለው በሽታ ታምም ያለሁ እና በዛ ጊዜ ኦፕራሲዮን ካልሆንክ አትድንም አሉኝ። እኔ ግን ተቃወምኩና የእግዚአብሔር ቸርነት ነው እንጂ በፍጹም በዚህ ነገር አልተማመንም ብዬ እምቢ አልኳቸው። በእርግጥ እንዳልኩትም በእግዚአብሔር ቸርነት ያ ነገር ተመልሶ ጠፍቶ እንደገና ሁለተኛ እራጅ ስነሳ በወሩ ውሃው አልቆ ቁስሉም ደርቆ ስለተገኘ በእግዚአብሔር ቸርነት ይሁን እንደገና ትርፍ ዓመት ሲያገለግል ቆይቻለሁ። አሁንም የእግዚአብሔር ቸርነትና ታምራት ሊገለጥበት የመጣ ደዌ ነው ነው የምልህ። አላሰብኩትም። ይሄ በሽታ ረጅም ጊዜ አብሮኝ የቆየ ይሁን እንጂ የሚነሳበት ምክንያት አለው። መደዳውን ጾም በሆነ ጊዜ ወይም ከባድ ብስጭት በደረሰብኝ ጊዜ፣ የሥራ ክብደት በደረሰብኝ ጊዜ፣ በዚህ በዚህ ጊዜ ይነሳል። እኔም እታገሰዋለሁ፣ አስታምመዋለሁ፣ እቤት እንኳን አልውልለትም፣ ይመለሳል። አሁን ግን ባላሰብኩት ጊዜ ህዳር አስራ ሶስት ቀን ማታ ተነሳብኝ። ከዚያ በኋላ ሳይመለስ አምሳ አራት ሰዓት ያህል ወሰደ። ህዳር አስራ ሶስት ቀን ሰማንያ አምስት ዓመተ ምህረት እሁድ ማታ ጀመረኝ እስከ ማክሰኞ ማታ ድረስ አሰቃየኝ። ብዙ ቦታ ደረስኩ፣ ተመረመርኩ። ምንም የለብህም ነው የሚሉኝ፣ ነጻ ነህ ነው የሚሉኝ። በዚያ ፈንታ ማደንዘያ መድፌ ይሰጥኛል። ሶስት ማደንዘያ መድፌ በአንድ ቀን በሃያ አራት ሰዓት ውስጥ ወጋሁ። ምንም ለውጥ አላሳየም። እንኳን እንቅልፍ ሊወስደኝ ሰውነቴ እንደው ምንም ዝንባሌ አላሳየም። በመጨረሻው ክቡር ፕሮፌሰር አስራት ወልደየስ ልጆች ስለተጨነቁ ጠርተው አመጧቸው እሳቸው በማዳመጫና በእጃቸው ከመረመሩ በኋላ እንደገና ሆስፒታል ይዘው ሄዱ። ሆስፒታል ወስደው ራጅ አነሱ፣ አዩ። የአንጀት መጣጠፍ ሆኖ ስላገኙት በምንም አይነት ዛሬ ማደር የለም ብለው ለሊት በአምስት ሰዓት ነሐሴ ማን ነው ህዳር 15 ለ16 ሰዓት ቢያ ከሌቱ በአምስት ሰዓት ኦፕሬሽን አደረጉኝ እና በዛው ተሻለኝ። ይኸው እስካሁን አለሁ። ለሊት ይመስገን። ከፍ ያለ ምስጋና አቀርባለሁ ስለ ትብብሮ በህመም ላይ እያገገሙ ይህን ሰፊ አስተያየት ሁለት ሰዓት ሙሉ ስላደከም ክቦት በጣም አመሰግናለሁ። ሁለታውን የኢትዮጵያ ህዝብ እና ዚያር ይክፈለው። በእውነቱ አቶ አዲሱ በጣም አመሰግናለሁ። ከሁሉም ብዙ ጊዜ ስመኘው የነበረውን በዚያ በእናንተ ራዲዮ ጣቢያ የኢትዮጵያን ችግር ማስተላለፍ አቅም ቢኖረኝ ወፍ አሞራ ሆኜ የታችሁ ደርሼ ድምጼን ለሞላው የኢትዮጵያ ህዝብና ለዓለም ማሰማት ያምረኝ ይናፈቀኝ የነበረውን ቤት ድረስ መጥተህ በድቃሜ መሰረት ልትረዳኝ ስላሰብክ በጣም አመሰግናለሁ። ጓደኞችህንም በዚህ ደረጃ አመሰግናለሁ። ይልቁንም የሥራ ክፍላችሁ ብዙ ጊዜ ለኢትዮጵያ በመቆርቆር በመቸገር፣ በመጠበብ ሌላውንም ላለማሳዘን በምታደርጉት ጥረት ሁሉ በጣም ነው የማመሰግነው እና አሁንም ወደፊት ይህ ድካማችሁ ለኢትዮጵያ እንዳይቀነስ አደራ ነው የሚል